ከወልቃይ ጠገደ የተፈናቅለው ጎንደር ከተማ በጊዜያዊ መጠለያ ጣቢያ ውስጥ ከሚገኙ ተፈናቃዮች መንግስት አፋጣኝ ምላሽ ይስጠንና ወደ ቀያችን እንመለስ ሲሉ ቅሬታቸውን አሰምተዋል። ዘጋቢያችን አስቴር ምስጋናው ተከታትለዋለች። ቁጥራቸው ከሁለት መቶ በላይ የሚሆኑ አብዛኛዎቹ ደግሞ በአፍላ የወጣትነት የእድሜ ክልል የሚገኙ እነዚህ ተፈናቃዮች በጎንደር ከተማ በአንድ ግለሰብ ቤት ውስጥ በተዘጋጀላቸው ጊዜያዊ መጠለያ ጣቢያ ውስጥ ነው ያሉት በተጨናነቀ ሁኔታ። ተፈናቃዮቹ የዕለት ጉርሳቸውን የሚያገኙት ከአካባቢው ነዋሪዎች በሚያገኙት ድጋፍ ሲሆን ከመንግስት እስካሁን የተደረገ ምንም ድጋፍ የለም ይላሉ። የሆነ ሆኖ ግን ሁሉም ተፈናቃዮች የሚያነሱት አንድ ጥያቄ አለ። እርሱም ወደ ቀያችን እንመለስ የሚል ፋ ኩንፉ አሰመረው በላይ ይባላሉ። የመጣሁት ከወልቃይት ጠገዴ አደረመጥ የሚባለው የመጣነው ነገር በመስቀል አካባቢ ነው የመጣነው። እዚህ ገለልተኛ ወገን ሀገራችን ገብቶ እኛም ዋስትና ተሰጠን፣ አገራችን ለመሄድ እኛም እናስባለን። ስንት ትምህርትን ስንት ስራው ትቶ የመጣ ህዝብ ነው ያለስ። በዚህ ደግሞ እኛ ዋስትና ተሰጠን፣ ሀገራችን መስራትና የፈለገውን እናደርጋለን። አገራችን በራሳችን ብዙ ተማሪ ነው ያለው። ብዙ ገበሬም አለ። ብዙ ባለ ንብረት አለ። ብዙ ወጣት ብዙ መኪና ያላቸው አሉ፣ ሆቴል ያላቸው አሉ፣ ሱቅ ያላቸው አሉ፣ እርሻ ያላቸው አሉ፣ ተማሪዎችም አሉ። የተፈናቃዮቹ አስተባባሪ አቶ እርሲ ቃደመ የወጣቶችን ሀሳብ ይጋራል። እነዚህ ልጆች ሰረቋ ጀምረው የመጥበት በእንግልት ነው ያሉ። በህዝብና ቀይ መስቀልም ብርድ ልብስም ሌሎችም ምንጣፍም ረድቷል። በሌላ በህዝብ ብቻ ነው ያሉ። ከእንግዲህ ደግሞ ዋስትና የሚሆን ለነሱ መንግስት እስካሁን ምንም በፌዴራልም በምንም የታዩበት ነገር የለም። አሁን መንግስት ለነዚህ ልጆች እነዚህ ብቻ ሳይሆኑ ሌላም ህበረሃ የተያዙ አሉ ያልገቡ አሉ። እዚህ ይሄን ማዕከላዊ አድርጎ መንግስት እዛ መከላከያም ወደ ሀገራቸው መመለስ ይፈልጋሉ። መከላከያም ልዩ ሀይልም የትግራይ ልዩ ሀይል አውጥቶ ፖሊስም አውጥቶ ወይ ፌዴራል ፖሊስና ወይ መከላከያ አግብቶ በነጻነት እንዲንቀሳቀስ በነጻነት መብቱ እንዲገልጽ መሆን አለበት። እኛ ማንነት ጥያቄ ብቻ እያልን ነው። የአማራ ክልል ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ንጉሱ ጥላሁን በስልክ ስለ ተፈናቃዮቹ እጣ ፈንታ ጠይቂያቸው ነበር። ጎንደር ከወልቃይት አካባቢ የተፈናቀሉ ወገኖቻችን አሉ። እነዚህ ወገኖች የመጨረሻው እነሱም እንዳሉት የመጨረሻው ነገር የሚሆነው በሀብት ባፈሩበት እና ከብደው በኖሩበት ከብደው በኖሩበት አካባቢ ያው እንዲኖሩ የማድረግ ነው። ይሄንን ለማድረግም በፌዴራል መንግስት ማዕከላዊ መንግስቱን ሁለቱም ክልላዊ መንግስታት በኩል ጉዳዩን በሰከነና ሰላማዊ በሆነ መልኩ መፍታት እንደሚገባ ውይይት ተደርጓል። ይሄ ይቀጥላል። ነገር ግን በክልሉ መንግስት በኩል ሁለት የክልል አመራሮች እነሱ በሚገኙበት ቦታ ሄደው ተወያይተዋል። ውይይት አድርገዋል። የክልሉ መንግስት፣ የአማራ ብሔራዊ ክልላዊ መንግስት መናገር እንደሚገባውና እንደሚችል እስካሁን የጎደሉ ነገሮችንም ጨምሮ በምን አግባብ ጉዳዩ መፈታት እንዳለበት ውይይት ተደርጓል። ሁለቱ የክልል አመራሮች እዛ ደርሰው ከመጡ በኋላ ሪፖርት አድርገው መንግስት፣ የክልላችን መንግስት መጫወት የሚገባው ሚና መጫወት እንደሚገባው ወገኖቻችንን መረጃ እንደሚገባን እና በመጨረሻም ሀብት ንብረታቸው ያለው እዚያው መሆኑ እዚያው ሰላማዊ ሁኔታ የሚኖርበት መንገድ እንዲመቻች እንደሚደረግ ከነርሱ ጨምሮ ውይይት ተደርጓል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ጎንደር